You're with SBS Radio. ኤልያስ መልካ ዛሬ ከእኛ ጋር በሕይወት የለም። በያዝነው ወረሃ ኦክቶበር ለሕልፈተ ሕይወት በቅቷል። ይሁንና ከሕይወት የገዘፈ ውርሳ ሻራውን በሙዚቃ ቅንብር፣ በስንኝ ቋጠሮው፣ በዜማ ድርሰትና በጊታር ጨዋታው በኢትዮጵያ ዘመናዊ የሙዚቃ ዓለም ውስጥ አኑሮ አልፏል። ስም ከመቃብር በላይ ይውላል እንዲባል የአርቲስት ኤልያስ መልካን ማለፊያ ሥራዎች ዋቢ በመንቀስም ኢትዮጵያውያን አውስትራሊያውያን የኪነ ጥበብ ቤተሰብ አባላት ድምፃዊ ናቲማን፣ ድምፃዊ ኤልያስ የማነ ሳክስፎን ተጫዋች ሰለሞን ሲሳይና አርቲስት ዘላለም ንጋቱ የአርቲስት ኤልያስ መልካን ማለፊያ ስራዎች ዋቢ በመንቀስ ዘክረዋል። በቀዳሚነት ዝክረ ትውስታውን የቸረን ድምፃዊ ናቲማን ነው። ከኤልያስ ጋር ያለኝን አጋጣሚ ስለሱ ያለኝን አጋጣሚ ተውስታ ማስታውሰው እንዴት ነው? በጣም የቀረበ ወዳጅነት የለንም ግን በአብዛኛው የእሱ የሆኑ ጓደኞች የእኔ ጓደኞች ናቸው። ያው በተለምዶ ሚቹዋል ፍሬንድ የሚባለው አይነት ማለት ነው እና ከኤልያስ ጋር ብዙ ጊዜ አላሳለፍንም፣ ግን ያሳለፍኩት አጭር ጊዜ ነው። የተገናኘንበት ጊዜዎች አጭር ናቸው፣ ግን በተገናኘሁበት ጊዜ ብዙ ለህይወት የጠቀሙኝ ብዙ ልምዶችን በህይወትም በሙዚቃም የቀሰሙበት ትልቅ አርቲስት ነው። ከዛ ውጭ ደግሞ እንዲህ በአካልም ከመታወቂ በፊት ደግሞ በጣም የስራ ወዳጅ የሆንኩኝ እና በሱም ተጽዕኖ ውስጥ አለፌ ወደ ሙዚቃ ህይወት ውስጥ የገባው አንድ ያው ተተኪ የኢትዮጵያ ሙዚቀኛ ሆኝ የመጣው ልጅ ነኝ። እና ያ ነው ያለኝ ስለ ኤልያስ ትውስታ። በተለይ ልዩ የምትለው ትውስታ አለ? ልዩ የምለው ትውስታ አዎ፣ በደንብ አለኝ። ህይወቴ ላይ ትልቅ አሻራ ያሳርፏል። በእኔም ህይወት ላይ፣ በሙዚቃም ህይወቴ እንዲሁም ደግሞ በሰውነቴም ላይ በሙዚቃ ህይወቴ ላይ ምንድን ነው የመጀመሪያ አልበሜ ከመውጣቱ በፊት እኔ ኤልያስ ጋር የመስራት ፍላጎት ነበረኝ እሱም ከኔ ጋር የመስራት ፍላጎት እንዳለው በተደጋጋሚ ልክ ቀደም ብዬ እንዳልኩ የጋራ ጓደኞች ስለነበሩን ያማክራቸው ነበር እና ግን እኔ በአጋጣሚ ሆኖ እና እኔ ከመፈላለጋችን በፊት አልበም ጀምሬ ስለነበር ያው የያዝኩትን አልበም ሄጄ ግን እንዲገመግምልኝ የእሱን እውቀት እስቲ ልቀበል ያለው አልበም ምንድን ነው ያለው አስተያየት በሚል ሄጄ ነበረ ስቱዲዮ። በዛ አጋጣሚ ላይ ነው ረጅም ጊዜ ያሳለፍ ነው ከኤልያስ ጋር እና በጣም ጠቅሞኛል። እያንዳንዱ ዘፈን ቁጭ ብሎ እየሰማ ምንም በማያገባው አያገባውም፣ ግን ቁጭ ብሎ እየሰማ እያንዳንዱን ዘፈን ይሄ ልክ ነው፣ ይሄ ልክ አይደለም፣ ይሄ ለአንተ ድምጽ ይሆናል፣ ይሄ ለአንተ አይሆንም፣ ይህንን ጣል ይህን አውጣ እያለ ብዙ ምክሮችን የመጀመሪያ አልበሜ ላይ የሰጠኝ ወዳጅ ነው እና ከዛ በኋላ ደግሞ ሁሌ ስለእኔ ቆረቆረ እንደነበረ ብዙ መልእክቶች ይደርሱኛል እና አሁን በተለይ አሁን ላይ ላለሁበት ደረጃ ከብዙ ሙዚቀኞች ጓደኞች በተጨማሪ የእሱ ምክር የመጀመሪያውን ረድፍ ይይዛል ብዬ እላለሁ። አሁን ለሰራሁት ስራዎች ድሮ እሱ የመከረኝ ምክሮችን ተግብሬ ነው። አሁን ላይ መልሼ በጥሩ ሁኔታ ተመልሼ የመጣሁት ወደ ሙዚቃ ቅንብሩም የገባሁት ማለት እችላለሁ እና ይሄ በህይወቴ ማረሰው ነው። ከቀረጹኝ ሰዎች አንዱ ነው ላያስ። አርቲስት ሰለሞን ሲሳይስ በአንተ በኩል ኤልያስ መልካ ምን አይነት የኪነ ጥበብ ሰው ነበር እንደምን ትገልጠዋለህ ቃሶች መጀመሪያ ለሰጥህን እድል በጣም አመሰግናለሁ ከኤልያስ ጋር የምንተዋወቀው ረጅም ጊዜ ነው ገና ወደ ባንዶች መጫወት ሲጀምር ከኛ ጋር ሂልተን የተወሰነ ጊዜ ተጫወተ ነው በተለያዩ ጊዜያት ማለት ነው ያኔ እንደማንኛውም ውጭ ያሳወቅን አልፎ አልፎ እንጫወታለን ከዛ በኋላ የራሳቸውን ባንድ ዜማ ራስታ ወደ አፍቶ ሳውንድ ምናምን እያደገ ሄደ። ከዛ ወደ ቅንብሩን ገባ። ከዛ የራሱን አሻራ ማስቀመጥ ጀመረ እና በጣም የምንከታተለው በጣም ጥሩ ሙዚቀኛ፣ ከሙዚቃም አልፎ ገጣሚም፣ ዜማም በራሱ ሙሉ ሙዚቀኛ ነው ማለት ይቻላል። እና ይሄን ያክል ነበር ግንኙነታችን ነው ወደ ስቱዲዮ ዓለም ከገባ በኋላ ያን ያክል ብዙ እንገናኝ ነበር እና በጣም የፈጠረው ነገር በጣም ያሳዝናል። ልዩ የምትለው ትውስታ አለ ከኤልያስ ጋር እነሱ የኔ ታናሽ ናቸው። ወደ ባንድ ሲመጡ የበሱ ጊዜ ያሉ ልጆች ከእኛ ጋር ነበረ። አክሱማየት ባንድ ሰከንድ ግሩፕ ሆነው የሚትጫወት ነበረ። በዛ ጊዜ ራሱ በሙዚቃው ላይ የነበረው ነገር በጣም ያስታውቅ ነበረ። በጣም ጥሩ ተስጦ ያለው ሰው ልጅ እንደነበረ ያስታውቅ ነበረ ነው። እንደ ማንኛውም ሙዚቀኛ እንቀልዳለን፣ እንጫወታለን እንጂ የተለየ ነገር እንኳን ብዙ ክሎ አርቲስት ዘላለም ንጋቱስ፣ አንተ በኩል ኤልያስ መልካ ምን አይነት የኪነጥበብ ሰው ነበር? በለጋ እድሜው ከዚህ ዓለም በመለየቱስ በኢትዮጵያ ዘመናዊ ሙዚቃ ዓለም ውስጥ ምን ያህል ያጎድላል የሚል አስተያየት አለ? አመሰግናለሁ። ፓስ አሁን ይህን ድል ስለሰጠን ሁላችንም ኤልያስ መልካ ለእኔ በጣም ልዩ ሰው ነበረ። ኤልያስ መልካን ማወቅ የጀመርኩት ዘጠና ሶስት ዓመተ ምህረት የሙዚቃ የማዳመጥ አክሰሱ ያገኘሁት የነበረው ያን የነበረ የጉርምስና ጊዜ ነበረ። በቅንብር ስራው ነበር በጣም እከታተለው የነበረው ኤልያስ መልካን በጣም ወደው ነበረ። ለእኔ አዲስ የሆነ ነገር ይዞ ነበር መጥቶ የነበረው እና በጣም ከመውደዴና ማለት ከመናፈቄ ከመጓጓት የተነሳ ሁሉ ኤልያስ መልካ የሰራቸው ስራዎች ብዬ ግጥም፣ ዜማ፣ ይሄኛውን ትራክ ዘፍነዋል፣ ይሄኛውን ቅንብር ሰጥተዋል ብዬ ደብተር ሁሉ አለኝ። አሁን ኢትዮጵያ ሀገር ቤት ይገኛልና ኤልያስ በጣም ብዙ ነገር ነበረ። ምክንያቱም ሙዚቃ ማቀናበር የሚባለው የተለየ ክፍል ነው፣ ግጥም ሌላ ክፍል ነው፣ ዜማ ሌላ ክፍል ነው። በሀገራችን ሙዚቃ ኢንዱስትሪ ውስጥ እንደዚያ አይነት ነገር ነበር። ኤልያስ ሲመጣ ግን እነዚህን ሶስቱንም አንድ ላይ ይዞ መጣ። ታዲያ ይዞ ሲመጣ እንቶ ፈንቶ የሆነ ነገር አይደለም ይዞ የመጣው የሚሰራው ግጥም በጣም ፖዚቲቭ እኔንም፣ አንተንም፣ ማናችንንም ሊቀየር ሊያንጽ አንገታችንን ከደፋን ቀና ሊያደርግ የሚችል የሚሰራው ዜማ ደግሞ የሰራውን ግጥም የሚደግፍለት የሚሰራው ቅንብር ደግሞ ሁለቱ ማንኛውም ኢትዮጵያዊ ጆሮ ውስጥ ገብቶ ሊሰማ የሚችልና የሚያምር አይነት አድርጎ ነበር ኤልያስ ሲሰራ የነበረው። ኤልያስ በኢትዮጵያ ሙዚቃ ውስጥ ምን ያህል ነገር አድርጓል? በጣም ብዙ ነገር አድርጓል። ይሄ ይሄ ብዬም ልነገሩ ማልችለው ነው። እኔ ትንሽ ነኝ። የእሱንም ስራዎችም የእሱንም ትልቅነት ለመግለጽ አይቻለኝ። እውነቱን ለመናገር እኔ እድለኛ ነኝ። ኤልያስ መልካ በህይወት በነበረበት ጊዜ የሰራቸውን ስራዎች በሙሉ ሰምቻለሁ፣ ተምሬበታለሁ፣ በሚያሳዝነው አዝኛለሁ፣ በሚያስደስተው ተደስቻለሁ። በሰራቸው ስራዎች ከስራዎቹ መካከል ለእኔ የበለጠ ይሄኛው ለእሱ የመታሰቢያ ሀውልቱ ነው ብለህ የምትለው የጎላ ስራዊት ይሆናል? ካሳሁን፣ ይህ በጣም ከባድ ጥያቄ ነው። ምክንያቱም ኤልያስ የሰራቸው ሙዚቃዎች በሙሉ አንድ በአንድ ሳልል እምጠላቸው የለውም ሁሉንም ነው የምወዳቸው። ግን በጣም በጣም በጣም ማስታውሰው እና የምወደው የፍቅር አዲስ አልበም ዘጠና አምስት ዘጠና ስድስት አመተ ምህረት አካባቢ ወጣ ይመስለኛል። እዛ ላይ አንድ ሰው የሚዘፈናል ፍቅር አዲስ ነቃ ጥበብ የዘፈናቸው እና እሱ ዘፈን ሁልጊዜም ስሰማው በጣም ያስደነግጠኛል። የሆነ የሆነ ቦታ ይወስደኛል። እንደ ሰው እንደ ሰው ጋለ andh saand andh saand taala saand andh saand andh saand ya na de galasa andh saand andh saand wo stop mai malasa wo stop mai malasa ne samna la bad wo stop mai malasa batao main kam ho se wo stop mai manasa pa kaise chahna ከዚያ በተረፈ አሁን ቅርብ ቅርብ ጊዜ የሰራቸው የነ ሀይሩት አልበም አለ። የዳን አድማሱ እንደገና አሁን መጨረሻ ላይ ከማለፉ በፊት የሰራው ልዑል ሀይሉ ነው መሰለኝ ያባት ስም።

እውነቱን እውነቱን መናገር የጀመረበት ጊዜ ነበረ። አርቲስት ኤልያስ የማነስ፣ በአንተ በኩል ከኤልያስ መልካ ጋር የተወውቃችሁ መነሻ የት ነው? ምን አይነት ውስታዎች ሳሉ በኪነ ጥበብ ሰውነት ውስጥ እንደምን ትገልጠዋለህ? አመሰግናለሁ። ታዝሽ ድር ስለሰጠ ከኤልያስ ጋር ያገናኘን ይልማ ገብረአብ ነው እና ኤልያስ የኔን ሙሉ ስራ ሰርቷል። የመጀመሪያ ስራ ኤልያስ መልካ የሙዚቃ ጥበብ ነው ነው በባህሪው ትሁት ነው፣ ቅን፣ ግልጽ፣ ተጫዋች፣ አስተማሪ ከራሱ በላይ ለሀገር ሙዚቃ የሚጨነቅ አዲስ የፈጠራ ስራ ሰርቶ ወጣት ሙዚቀኞቻችንን የሚያበረታታ የሚቀርጽ በእምነቱ የጸና፣ ለኢትዮጵያ ሙዚቃ እድገት እንቅልፉን አጥቶ የሚሰራና ትልቅ ራዕይ የነበረው የሀገራችንን ሙዚቃ በሁሉም መስክ በፈጠነ ሁኔታ የቀየረ የቀመረ እጹብና ምዑዝ የሙዚቃ አቀናባሪ ዜማ እና ግጥም ደራሲ የቸሎ የፒያኖ የጊታር ጥልቅ እውቀት የነበረው ብቁና ሩቅ ትጉ ሙዚቀኛ ነበር እና ከሱ ጋር አልበሜን ስሰራ ኦልሞስት አንድ ዓመት ምናምን አሳልፍ ያለው እና ለእኔ በጣም ትልቅ አስተማሪ ቀራጬ ነው ማለት ይቻላል። እንግዲህ በኢትዮጵያ ምድር ላይ ዘመንን የሚያበሩ ትውልድ የሚሻገሩ የሰሩ በጣም ጥቂት ናቸው እና እኔም በዚህ አጋጣሚ አብሬ በመስራቴ በጣም ያኩራኛል እና ደስ ይለኛል ኤልያስ ጥበብ የተሞላ የሙዚቃ ሰረገላውን ለኢትዮጵያ ትውልዶች አስቀምጦ ያለፈ ወጣት ምጡቅ የሙዚቃ ነቢ ነው። እንግዲህ ስታስበው ጥላሁን በድምፁ ስታስብ፣ ኤልያስ መልካ በቅንብሩ የማያልፍ ስራ ሰርቶ ነው ያለፈው፣ ዘመንን አብርቶ ነው ያለፉት። እና ከኔ ጋር የነበረን ግንኙነት ከይልማ ጀምሮ ሙሉ ስራዎችን አስራ አንዱን ስራዎች እሱ ነው የሰራው ማለት ይቻላል። ልዩ ትውስታ ሳለህ ኤልያስን አስመልክቶ። ከኤልያስ ጋር ብዙ ትውስታዎች አሉ ማለት የእኔ ስራዎች አሉ። እያንዳንዶቹ ስራዎቼ በሙሉ ትዕዛ አላቸው። ለምሳሌ ኤልያስ የገንዘብ ሰው አይደለም። ድምፅን ይሰማል። እንዴት ለድምጽ የሚስማማ ነገር ያመጣል። በሙዚቃ ቅንብሩ ስታማክረው ሀሳብን ይቀበላል። እንደገና ደግሞ ሁሉንም እንደያቅጣቸው ሁሉን ነገር ይሞክራል። ከዛ በተቀረ ደግሞ ምን ያደርጋል? በግሉ ቤት ውስጥ ዘፈኖችን፣ ዜማዎችን ከነቅንብራቸውን አስቀምጦ ለሚፈልገው ሰው ይሰጣል። ለምሳሌ ሰላም ድር የሚባል ሁለተኛ ስራ ያለኝ እዛ ላይ እዚህ ያንን ዜማ እሱና አብነት አጎናፍር ቁጭ ብሎ እስቱዲዮ ውስጥ ከተሰራ በኋላ ዜማው ደውሎ ጠርቶ ነው የሰጠኝ። እና ምንም ከሌሎ ሳንቲም አልተቀበለም። ይሄ ለአንተ ድምጽ ይሆናል፣ እና ይህ ዘፈን ደግሞ ድሬዳዋን እያሰብኩ ለአንተ ነው የሰራሁት ምናምን ብሎ ነው ሰራ سواء በጣም ብዙ ዝታ ለኝ እንደገና ደግሞ ይበቃል የሚለው ስራ አለ። እዛ ላይ የመጨረሻውን ዜማ እሱ ነው አስተካክሎ የሰራው። ሽማማ አሻምሬ የፍቅር ጉማ ልበነስ እንጂ ዋና የኒዤ አጫውት መስኪናስዥ ብዙ ብዙ ትውስታዎች አሉ። በአንድ ወቅት እንደውም ቤተሰብ በድንገት ታሞ መሀል እኔ ስቱዲዮ ገብቼ እየሰራሁ ነበር እና ስቱዲዮውን ስራውን አቁሞ ነው ከኔ ጋር ቤተሰብ ድረስ ሄዶ ቤተሰብን የታደገው ኤልያስ፣ በጣም በጣም በጣም ትልቅ ቦታ ላይ ያለ አርቲስት ናቲማን አርቲስት ኤልያስ የማነ፣ አርቲስት ሶሎሞን ሲሳይ እና አርቲስት ዘላለም ንጋቱ ስለ ዝክረ መታሰቢያው ኤልያስ መልካን አስመልክቶ ስለ ቸራችሁት ቃለመልስ እናመሰግናለን። አንድ ተጨማሪ ነገር አለ። አሁን በቅርብ አብረን የሰራ ነው የኔ አልበም አለ እና በኖቬምበር ሀያ ሁለት የሚመረቅ አንደኛውን ትራክ የኤሊያስ መታሰብ እንጂ ቢሆን አስበን ለማስተላለፍ ፈልጌ ነው። በጣም አመሰግናለሁ። በተረፈ ከሳ የኤልያስ መልካ እንትኖች እነዚህ ብቻ አይደሉም። አሁን በተለይ ኢትዮጵያ ውስጥ በነበረው የቅጂ መብት ነው ያስከበረ ሰውዬ ነው። በጣም አስቸጋሪ በነበረበት ወቅት ማለት ነው። መጨረሻ እንዲሞት አካባቢ የሙዚቀኞችን መብት ለማስከበር እንዲጠቀሙ ለማድረግ የአውታር ሶፍትዌር ከመሰረቱት አንዱ ነው እና በዚህ አጋጣሚ ለኤልያስ መልካ ቤተሰቦች መጽናናት እንመኛለሁ። እግዚአብሔር ከደጋጎቹ ጋር ነብሱን ማጠደገነት ያኖረለን ምስልትናል እኔ ለማስተላለፍ የምፈልገው ነገር ምንድን ነው? ለመላው የኢትዮጵያ ህዝብ በአጠቃላይ ለሙዚቃ ቤተሰብ እንዲሁም ለቤተሰቦቹ፣ ለኤልያስ መልካ ቤተሰቦች ለሁሉም መጽናናት እንመኛለሁ። ወደሚወደው ወደ እግዚአብሔር ቤት መሄድ ኤልያስ መልካ እና ለሁላችንም መጽናናት ይሁን። ነፍስ ይማርላለሁኝ እኔ አመሰግናለሁ። በእኔም በኩል ያጣነው ትልቅ ሰው ነው። በኢትዮጵያ ሙዚቃ ታሪክ ትልቅ ሰው ነው ያጣነው ግን ስራዎቹ አሉ። ህያው ሆነው ሁላችንንም እያስተማሩ ተተኪም ትውልድ እያፈሩ እንደሚቀጥሉ ደግሞ በእርግጠኝነት መመስከር እችላለሁ። ያው ትውልድም ይመሰክረዋል ወደፊት። በዚህ አጋጣሚ ግን ሁሉም በተለይ ቤተሰቦቹ እግዚአብሔርያት ናቸው። ሁላችንንም ጽናቱን ይስጠን፣ እንጠንክር። ከኤልያስ ያወቅናቸው የተማርናቸው ናቸው የሰውነት ባህሪዎች አሉ። እነሱን አጉልተን አጎልብተን በደንብ ሰው ሆነን ሁላችንም እርስ በርሳችን ተዋደን እንኑር የሚል መልእክት በዚህ አጋጣሚ ማስተላለፍ እወዳለሁኝ በጣም አመሰግናለሁ፣ ይህ እድል ደግሞ ስለተሰጠኝ።